እንግሊዝ ውስጥ ያለ እጅግ ጽንፈኛ ነው የሚባል አንድ ቡድን አባል ኢንተርኔት ላይ ያወጣቸውን ቪዲዮዎች የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ መልሰው ትዊት በማድረጋቸው የእንግሊዝ እንደራሴዎች የበረታ ቁጣ እያሰሙ ናቸው። መልእክቶቹን መጀመሪያ ያወጡት እንግሊዝ ትቅደም የሚባለው አክራሪ ቡድን ምክትል ሊቀመንበር ሲሆን ቪዲዮዎቹን የሚያሳዩት ሙስሊም የሆኑ ሰዎች ፈጽመዋቸዋል የተባሉ የጥፋት አድራጎቶችን ነው። ከቪዲዮዎቹ ቢያንስ አንደኛው ተአማኒነት የሌለው እንደሆነ ተነግሯል። ሪፖርተራችን ሂነሪ ሬጅዌል ከለንደን ያጠናቀረው ዘገባ ለሰለሞን አባት ያቀርበዋል። ይህ እንግሊዝ ትቅደም የሚባል ስብስብ እጅግ ጽንፈኛና አክራሪ የሆነ በተበየነባቸው ወንጀለኞች የሚመራ ቡድን መሆኑን ነው ዘገባዎች የሚናገሩት። እንግሊዝ ውስጥ ግን ይህ ነው የሚባል የፖለቲካ ተጽዕኖ የለውም። ዶናልድ ትራምፕ በሚል ስም የተከፈተ የትዊተር አካውንት በዚያ እንግሊዝ ትቅደም በሚባለው ስብስብ ምክትል መሪ ነው የተባለ ጃይዳ ፍራንሰን ቀደም ሲል በትዊተር ወጥተው የነበሩ የቪዲዮ መልእክቶችን ትናንት ማለዳ ላይ መልሶ ትዊት ወይም ሪትዊት አደረጋቸው። ሁለቱ ቪዲዮዎች የሚያሳዩት የጥፋትና የሁከት አድራጎቶችን ነው። ሦስተኛው ቪዲዮ የሚያሳየው ደግሞ አንድ ሙስሊም ነው የተባለ ሰው ስለ ድንግል ማርያም የቆመን ሐውልት ሲያፈራርስ ነው። የቪዲዮዎቹን ትክክለኛነት ወይም የይዘታቸውን ተአማኒነት እስካሁን ማረጋገጥ ባይቻልም ቢያንስ አንደኛው ግን ሐሰተኛ መሆኑ በስፋት እየተነገረ ነው። የዋይት ሐውስ ቃል አቀባይ ሳራ ሳንደርስ የፕሬዚደንት ትራምፕን አድራጎት ተከላክለዋል። ቪዲዮውን ግምት ውስጥ ሳናስገባ ስጋቱ ያፈጠጠ ነው። ፕሬዚዳንቱ ከምረጡኝ ዘመቻቸው አንስቶ ስለ ጠንካራ ድንበሮችና ስለ ጠንካራ የደህንነት ጥበቃ ሲናገሩ ቆይተዋል። የእንግሊዝ ትቅደም ቡድን መሪ ጃይዳ ፍራንሰን ቀደም ሲል ፈጽሞታል በተባለ ሃይማኖትን መሠረት ያደረገ የጥላቻ ወንጀል ባለፈው ዓመት በፍርድ ቤት ጥፋተኛነት የተበየነበት ሰው ነው። የቡድኑ ሌሎች መሪዎች ደግሞ ዘብጥያ እንዲወርዱ ተደርገዋል። እንግሊዝ ትቅደም ቡድን ምንጩ ውድቀት እንደሆነ የዩኒቨርሲቲ ኦፍ ለንደኑ አንድሪያ ማሞን ተናግረዋል እንግሊዝ ትቅደም በመሰረቱ የመጣው የበልጥ መዋቅራዊ ከሆኑ የፖለቲካ ንቅናቄዎች ቀኝ ነጠቅ ክንፍ ውድቀት ነው። ይህ ደግሞ በአሁኑ ጊዜ በምዕራቡ ንፍቀ ክበብ እያስተዋልን ያለነውን መጤ ጠልነትና የቀኝ ክንፍ አክራሪነትን ሕጋዊ ወይም ቅቡል የማድረግ አባዜ ነው። ይህ ደግሞ ይህ ሁኔታ የትራምፕ ብቻ ሳይሆን በአጠቃላይ ምዕራቡ ውስጥ እየሰፈፈ ያለ ክስተት ነው የሚመስለኝ። ምንም እንኳ ከዚህ ቡድን ጋር ግንኙነት ይኑረው አይኑረው አይረጋገጥ እንጂ ባለፈው ዓመት እንደራሴዋን ጆ ኮክስን የገደለው ጥቃት አድራሽ ግድያውን ሲፈጽም እንግሊዝ ትቅደም እያለ ይጮህ እንደ ነበረ ተገልጿል። ፕሬዚደንት ትራምፕ የጃይዳ ፍራንሰንን ቪዲዮዎች ሪትዊት በማድረጋቸው ያደረባቸውን መከፋት የእንደ ራሴ ጆ ባለቤት ብራንደን ኮክስ ተናግረዋል። በእስልምና ምክንያት የተነሳ ነው የሚባል ጥቃት ሲፈጸም ይህ ጥላቻ ከምን የመነጨ ይሆን ብለን መጠየቃችን አግባብ ነው። እነማን ናቸው ጥላቻን የሚሰብኩት ብለን ራሳችንን እንጠይቃለን። በአሁኑ አጋጣሚ ጽንፈኛውን ቀኝ የመሳሰሉ እንደዚህ አይነት ቡድኖች እየፈጸሙ ያሉት ያንኑ የመሰለ አድራጎት ነው። የዩናይትድ ስቴትስ ፕሬዝዳንት ታዲያ አይዟችሁ ይላቸዋል፣ ዱላ ያቀብሏቸዋል። የፕሬዝደንት ትራምፕ አድራጎት ስህተት ነው ሲል የእንግሊዝ ጠቅላይ ሚኒስትር ጽሕፈት ቤት ውግዘት አሰምቷል። በሌላ በኩል ደግሞ የካንተርበሪ ሊቀጳጳስ ሁኔታውን በጥልቁ የሚረብሽ ብለውታል። ፕሬዝደንት ትራምፕ በበኩላቸው ትናንት ምሽት ላይ ባወጡት ሌላ ትዊት የቀደመውን አድራጎታቸውን ለነቀፉት የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ መልስ ሰጥተዋል። ቴሬሳ ሜይ እኔን መውቀስ ትተው ሀገሯ ውስጥ ላለው እስላማዊ አክራሪነት ትኩረት ይስጡ፣ እኛ እዚህ ደህና ነን ብለዋል። ሚስተር ትራምፕ እንግሊዝን እንዲጎበኙ ለመጪው ዓመት ተይዞ የነበረው ዕቅድ እንዲሰረዝ ብዙ የእንግሊዝ እንደራሴዎች እየጠየቁ ቢሆኑም መንግሥቱ ግን ጉብኝቱ በተያዘው ዕቅድ መሠረት ይቀጥላል ብሏል።